የማኅበራዊ መገናኛ ዘዴዎች ቅኝት። ኢትዮጵያ ውስጥ በኮሮና ተህዋሲ የተያዙ ሰዎች ቁጥር መጨመሩ ትናንት ይፋ ሆኗል። እጅን መታጠብ፣ አለመጨባበጥ እንዲሁም በማኅበራዊ መስተጋብርም ርቀትን ጠብቆ መንቀሳቀስን የሚያሳስብ የማኅበራዊ መገናኛ ዘመቻም ተጀምሯል። በየመንገዱ ሰዎች እጃቸውን እንዲያጸዱ ውሃና ሳሙና ይዘው የሚያስታጥቡ ወገኖችን የሚያሳዩ ፎቶዎችም ሰዎች ይቀባበሏቸዋል ተጠጋግተው ይህን የሚያከናውኑትን በተመለከተ ኃይለማርያም ማሞ በፌስቡክ ኮሮና ቫይረስን ለመከላከል በየአደባባዩና መስሪያ ቤቶች መግቢያ ላይ እጅም ማስታጠቡ መልካም ነው። ነገር ግን ሰው ተጠጋግቶ እጅም ማስታጠብም ሆነ ሌላ አገልግሎት መስጠት ትክክል አይደለም። ቫይረሱ በአመዛኙ ይተላለፋል የሚባለው ከአፍና ከአፍንጫ ከሚወጣ ፈሳሽ ጋር በተያያዘ ነው። ማስክ ማድረጉ ላይ ቢተኮር መልካም ነው ማስክ እንኳ ቢጠፋ በፎጣም ሆነ በተገኘው አፍና አፍንጫ ሸፍኖ መንቀሳቀሱ ይበጃል ሲሉ መክረዋል። እጃቸውን ለመታጠብ ተጠጋግተው የተሰለፉ ሰዎችን የሚያሳይ ፎቶን አስመልክተው አክሊሉ ፈቃደ ደግሞ ይህ አሰላለፍ እንደውም ምናልባት ተዋሲውን ከመከላከል ይልቅ ሊያስፋፋው ይችላል የሚል አስተያየታቸውን በፌስቡክ አጋርተዋል። ግርማው ዋቅጅራም በዚሁ በፌስቡክ ህዝቡ ስለ በሽታው ጠለቅ ያለ ግንዛቤ የለውም። እየተነገረውም በበሽታው ይቀልዳል። ሚዲያዎች በዚህ ላይ ብዙ መስራት ይጠበቅባቸዋል ነው ያሉት። በተህዋሲው ላለመያዝ ከተመከሩት ዋነኛው እጅን አዘውትሮ መታጠብ መሆኑን የዓለም የጤና ድርጅት ዳይሬክተር ካሳሰቡና መሪዎች ለየዜጎቻቸው አርአያነትን እንዲያሳዩ ከጠየቁ በኋላ ከጠቅላይ ሚኒስትር አብይ አህመድ አንስቶ ባለስልጣናት እና ታዋቂ ሰዎች እጅ ሲታጠቡ የሚያሳዩ ቪዲዮዎች በማህበራዊ መገናኛው ተሰራጭተዋል። ይህን አስመልክተው ፋንታዬ በላይ በፌስቡክ የመንግስት እጅ መታጠቢያ ልዩ ነው፣ ደስ ይላል፣ እናመሰግናለን፣ ውሃ የለም እንጂ እጅ የመታጠብ ትምህርቱን ወስደናል ሲሉ ፍሬው አበበም እንዲሁ ክቡር ጠቅላይ ሚኒስትር፣ ሩቅ ሳንሄድ አራት ኪሎ እየኖርን ውሃ በፈረቃ እያገኘን ነው፣ መጀመሪያ ይህ ቢስተካከል ሲሉ ጠይቀዋል። መስ ደሞዜ ደግሞ ውሃ የለም እንጂ ውሃማ ቢኖር! እንኳን እጅ ቀርቶ ይታጠባል እግር ብለዋል። ናፍቆት አስጨናቂ በትዊተር ለሚመለከተው ሁሉ በማለት የኮሮና ቫይረስ ስርጭትን ለመከላከል የእርዳታ ጥሪ አስተላልፈዋል። ረዘም ባለው መልእክታቸውም ሰዎች ስለ በሽታው የመተላለፊያ መንገድ ግንዛቤ እንዲያገኙ ከማስተማር ጀምሮ ታዋሲውን ለመከላከል ይረዳሉ የተባሉትን እያስተባበሩ ማቅረብ። ሌሎች እርዳታዎችንም ለማስተባበር በቡድን መነሳታቸውን ገልጸው ግብዣ አቅርበዋል። የዓለም የጤና ድርጅት ዳይሬክተር በተለይ ለአፍሪካውያን ያስተላለፉት መልእክት ተዋሲው የማያዳርሰው ሀገር እና የማያሰጋው ሰው የለምና ከወዲሁ ከፍተኛ ጥንቃቄ አድርጉ የሚል ነው። እጅ አንስት፣ እጅ ንንሳ፣ ኮሮና ተዋሲን ከኛ የምናረቅበት አንዱ መንገድ የሚለው የማህበራዊ መገናኛው የምክር ዘመቻ መሪ ቃል ነው። ከኮሮና ተዋሲ ጋር በተገናኘ የውጭ ዜጎች ኢትዮጵያ ውስጥ መገለል ብሎም ጥቃት እየደረሰባቸው መሆኑን የሚገልጹ መረጃዎችም በማህበራዊ መገናኛው እየተላለፉ ነው። ሌዋና ሉንጉ በትዊተር ኢትዮጵያዬ ምን እየሆነ ነው? የካፌ ሰራተኞች ለፈረንጆች መታዘዝ አሻፈረኝ ብለዋል። ፕሮፌሰሮች ሊሴ ላይ በድንጋይ ጥቃት ደርሶባቸዋል። የስራ ባልደረባዬ ቦሌ ውስጥ ሁለት ጊዜ ጥቃት ደረሰበት። የጓደኛዬ ፎቶ በፌስቡክ ኮቪድ-19 ይዞታል በሚል በሐሰት ተሰራጭቷል። አሁን መንገድ ላይ ኮሮና ብለው ይጠሩናል በማለት ገጠመኛቸውን አጋርተዋል። የእሳቸውን መልእክት በማጋራት ጴጥሮስ አሸናፊ በፌስቡክ ይህን መስማት ያሳዝናል፣ እባካችሁ በጋራ ሆነን ይህን ወረርሽኝ እንታገል ሲሉ ዮሐንስ ጌታቸው በበኩላቸው ይህ ተቀባይነት የሌለውና ስር የሰደደውን ኢትዮጵያዊ እንግዳ ተቀባይነታችንን የሚጻረር ነው። ስለ በሽታውና ስለሚተላለፍበት መንገድ ሕዝቡን ማስተማሩ በሁሉም ደረጃ መጠናከር አለበት ሲሉ ሀሳባቸውን በፌስቡክ አጋርተዋል። ኤድዋርዶ ሶቴራስ የተባሉ የትዊተር ተጠቃሚም አዲስ አበባ ላይ ያጋጠማቸውን እንዲህ ጽፈዋል። አዲስ አበባ ውስጥ ወደ ባንክ ሄድኩ። ሁለት ሴቶች በፍርሃትና እየሳቁ ከኔ ሸሹ ሙስሊሞች ነበሩና በአረብኛ ሊገላችሁ የሚችለው አለማወቃችሁ እንጂ የውጭ ዜጎች አይደሉም አልኳቸው። መኖሪያ ሀገሬ እየሆነች ያለችው በጣም አሳዛኝ ነው። እንደሚታወቀው የአስጎብኚ ድርጅት ሾፌር ነኝ ያሉት ደግሞ ሶልዴሞ የሚል የፌስቡክ ስም ያላቸው የማህበራዊ መገናኛ ተጠቃሚ ናቸው። ካለፈው እሁድ አንስተው ለአንድ ሳምንት ጉብኝት ሁለት የስዊድን ዜጎችን ይዘው ወደ ደቡብ ኦሞ ለመጓዝ ኮንሶ ሲደርሱ ቱሪስቶቹ የሀገራቸው መንግስት ዜጎቹ ከያሉበት በአስቸኳይ እንዲመለሱ በመወሰኑ በመልስ ጉዟቸው ያጋጠማቸውን አጋርተዋል። አሳዛኙ ገጠመኝ በኮንሶ፣ ሐዋሳና ሻሸመኔ ሆቴል ለመገልገል እና ነዳጅ ለመቅዳት በቆምኩበት ሰዓት እንግዶቹ ላይ ሲደርስ የነበረው ስድብና ዘለፋ ጥፍር ውስጥ የሚያስደብቅ ነው። ለነገሩ አውራጃና ቀበሌ መርጦ ዘረኝነትን ከሚያቀነቅን ሕዝብ ከዚህ በላይ አይጠበቅም ሲሉ ተችተዋል። ዶክተር ምህረት ደበበ በትዊተር እንግዳ ማንጓጠጥና ማጥቃት በባህላችንም በእምነታችንም በሰብአዊነትም ፈጽሞ የወረደ ተግባር ነው። ፍቅር መስጠት ባንችል ጥላቻ ምና መጣው? በብዙ ሚሊዮን የሚቆጠሩ ወገኖቻችን በውጭ ሀገር እንደሚኖሩ መርሳትም አይገባም። ደግነት ለራስ ነው ሲሉ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውም የኮሮና ቫይረስ ኮቪድ-19 በሽታ ዘር፣ ቀለምና ሃይማኖት ሳይለይ የየትኛውንም ሀገርና ዜጋ የሚያጠቃ ነው። ይህንን ተገንዝበን ሁላችንም በኢትዮጵያዊ ጨዋነት ማንንም ሳናገል በመተባበርና በመረዳዳት ይህንን አስቸጋሪ ጊዜ ልንወጣው ይገባል በማለት ማሳሰቢያቸውን በትዊተር አጋርተዋል። የካትሪን ሀምሊን ተቋም ኢትዮጵያ ውስጥ በወሊድ ጊዜ ባጋጠማቸው የጤና እክል ህይወታቸው ጨልሞ የነበረ በርካታ ሴቶች ኑሮ የለወጡት የፊስቱላ ሆስፒታል መስራች እና የሕክምና ባለሙያ ዶክተር ካትሪን ሀምሊንን ህልፈት ይፋ ካደረገ በኋላ በርካቶች የተሰማቸውን ሐዘን እንዲሁም ለ96 ዓመቷ የሰብአዊነት መገለጫ ያላቸውን አድናቆት ሲገልጹ ተስተውሏል። ከነዚህ መካከልም ታምራት አይሉ ሩጫዬን ጨርሻለሁ የሚለው የመጽሐፍ ቅዱስ ጥቅስ በትክክል ከሚገባቸው ሰዎች መካከል ዶክተር ካትሪን ሃምሊን በዘጠና ስድስት ዓመታቸው አርፈዋል ሲሉ በፌስቡክ ተድላ ኤም ገብረ ጻዲቅ በበኩላቸው ደግ፣ ሩሩህ፣ የፍቅር እናት፣ ውለታውን ምንጊዜም ማንረሳም፣ እግዚአብሔር ነፍሳቸውን በገነት ያኑርልን በማለት በዚሁ በፌስቡክ ምላሽ ሰጥተዋል። ኤልሳቤጥ ባስሌዮስም በፌስቡክ ዶክተር ካትሪን ሃምሊን በኢትዮጵያውያን እናቶች ዘንድ ለዘላለም ይታወሳሉ። እግዚአብሔር ይስጥልን፣ እጅግ በጣም እናመሰግኖታለን። እግዚአብሔር ነፍሶን ከደጋጎቹ ከአብርሃምና ይስሐቅ ጎን ያስቀምጥልን ሲሉ ወንዱ በቀለ በፋንታቸው ዶክተር ኤሊኖር ካትሪን ሃምሊን በትውልድ አውስትራሊያዊ በምርጫቸው ደግሞ ኢትዮጵያዊ ሆነው ለየት ባለው ሰብአዊነታቸው የበርካታ ሺ ኢትዮጵያውያንን ሴቶች ህይወት ያሻሻሉ ነበሩ። ሰዎች ለዘላለም በምድር ልንኖር አልተፈጠርንም። ህይወት አንዳንዴ ረዥም ብትመስልም አጭር ናትና ሊያባክኗት የማይገባ ውድ ናት። እኛ ኢትዮጵያውያን ዶክተር ሐምሊን ለተዘነጉት ኢትዮጵያውያን ሴቶች ያደረጉትን ምትክ የለሽ ተግባር እንደማንዘነጋው ተስፋ አደርጋለሁ በማለት ዘርዘር ያለ አስተያየታቸውን አካፍለዋል። ጠቅላይ ሚኒስትር ዶክተር ዐቢይ አህመድም በተመሳሳይ በፌስቡክ በዶክተር ካትሪን ሃምሊን ህልፈተ ህይወት ጥልቅ ሀዘን ተሰምቶኛል። ካትሪን ሃምሊን ከስልሳ ዓመታት ለሚበልጥ ጊዜ ክብራቸው የተነጠቀባቸውን በሺዎች የሚቆጠሩ የሀገሬ ሴቶች ዳግም ቀና ብለው እንዲራመዱ ለፍተዋል። እኒህም ብርቅዬ ጌጥ ኢትዮጵያ ታለች። ለሚወዷቸው ቤተሰቦቻቸው ወዳጆቻቸውና የስራ ባልደረቦቻቸው መጽናናትን እመኛለሁ። ነፍሳቸውን በሰላም ትረፍ፣ የሚል የሀዘን መግለጫቸውን አስተላልፈዋል። አድማጮች ለዕለቱ ያልነው የማህበራዊ መገናኛ ዘዴዎች ቅኝት በዚሁ አበቃ።